የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ለደቡብ ሕዝቦች ክልላዊ መስተዳድር ምክር ቤት ያሰማራቸው እጩ በሲቄ ቁጥር ሁለት ምርጫ ጣቢያ በዶክተር በየነ ጴጥሮስና ድርጅታቸው የገጠሟቸውን ፈተናዎች ለአሜሪካ ድምጽ በዛሬ ዕለት አስረድተዋል። ባልደረባችን ሄኖክ ሰማግዜር በአላባ ከንባታና ጠንባሮ እንዲሁም በሀዲያ ዞኖች የሚገኙ በርካታ የድምጽ መስጫ ጣቢያዎችን በዛሬ ሁለት ተዘዋውሮ ጎብኝቷል። ተከታዩም ለደቡብ ህዝቦች ክልል ምክር ቤት መድረክን ወክለው የሚወዳደሩት አቶ ኤልያስ ሀደሮ ጋር ያደረገው ቆይታ ይሆናል። እንሆ። ከመሰረቱ እኛ ያለውን የምርጫ ሂደት በተመለከተ አንደኛ ከመራጮች ጋር ባይስቶ፣ ሁለተኛ ከእጩዎች አቀራረብ፣ ሶስተኛ ወደ ምርጫ ወደ ድምፅ መስጫ ዋዜማ ላይ ደርሰን የተለያዩ ኢንተርኖች ወይም ሳንካዎች እየተፈጠሩብን እየተከላከለ ነው ያለነው። በመራጭ ምዝገባ ላይ ከፍተኛ ችግር መኖሩን አይታል። በካርድ አሰጣጥ ላይ የቀበሌ ምርጫ አስፈጻሚዎች ከወረዳ ምርጫ ልጆች ካርድ ወስደው የመራጮች መታወቂያ ካርድ ስርዓት ባለው መንገድ አላደሉም። ምን ለማለት ፈልጌ ነው? መራጮች መታወቂያ ካርዱን ለሄደው ሰው በአግባቡ ይዘው ይሰጣሉ። ላልሄደው ሰው ቤት ለቀረውም ሰው ወስዶ ሄዶ ላልተቀበለም ሰው ካርድ ዝም ብሎ እንደበተኑ ነው በተጨባጭ የደረሰንበት መራጮች ምዝገባ ሂደት ነው። እና ይሄንን ከምን አንጻር ነው ብለን ጥያቄ አቅርበናል። ላልወሰዱ ሰዎች መምጣት ለማይችሉ ሰጥተናል ብሎ ነው ምላሽ የሰጡት። የወረዳ ምርጫ አስፈጻሚዎችንና የቀበሌ ምርጫ አስፈጻሚዎችን ጠይቀናል። አንድ መራጭ መታወቂያ ካርድ ምርጫ ጣቢያ ሄዶ ይወስዳል እንጂ ቤት ለቤት ዞሮ መስጣት ምን አይነት ስርዓት ነው ብለን ጠይቀናል። ማምጣት ላልቻሉ ሰዎች መውሰድ ለሚገባቸው ሰዎች ሰጥተናል ብለዋል። ይሄ ከብሔራዊ ምርጫ ሕግ አንጻር ሲናይ ያስጠይቃቸዋል ብለናል። እኛ ሌጋል በሆነ መንገድ እሱንም ለማስጠየቅ ተከታትለን ኢንፎርሜሽን፣ ወይ መረጃው ሲደርስ ደርሰን ከህፃናት የወሰድንበት ባዶ ካርዶች አሉ። ለምሳሌ አሁን አሰይ ቢባል አሰይ ያለኝ ቤት በሌላ መንገድ አግኝቼ ለመረጀን ወይም ለማስረጃነት አስቀምጬ አለኝ። ባዶ ካርድ ማየት እንችላለን። እነሱ ምን መራጭ ምዝጋባ ካርድ ሸንኮራ የሚበሉበትን ጋዜጣ ሰጥቼ በህፃናት በኔ ህፃናት ነው ካነዛ ቤት በህፃናት ነው መረጃ ከምሮ ነው ያስቀመጠው። ሰሞኑን እየበተና ነው ያለው። ይሄም ደግሞ ለእኛ ከመድረሱ በፊት የእኛ ወረዳ አይደለም የሁለተኛ ወረዳ ነው። ይሄኛውም ድምፅ መስጫ ወረቀት ነው። ይሄ መሰጣት የሚገባው ይሄ መሰጣት የሚገባው ነገ ነው። ድምፅ መስጫ ወረቀት ነው ይሄ የዲቪ መስጫው ወረቀት ነው። ሲፈርሙ የሚሰጥበትን ቀደም ብሎ ያወጡት በምን መንገድ ወጥ ብለን መራጩ ለመራጩ ቀደም ብሎ ገዢ ፓርቲ ወረቀት ባሉት ወረዳ ዋና አስተዳደር ቢሮ በራሳቸው ግዜ ምልክት እየሰጡ ከደበቁበት ነው። ለኔ ለአስረጅነት ነው ቀረበልኝ። ይሄ እንዴት አገኘሁት? እኔ አላገኘሁም፣ ሌላ ሰው ለኢህአዴግ ደጋፊ ነው የተሰጠው። ከዛ ከደጋፊ ደግሞ ለኔ ለመረጃነት በተጨባጭ አሉ ሲል ይህንን የሰጡት ይሄም ነገ የሚሰጥበት ነው። በአንድ ካርቶን የተለያየ አይነት እሽጎች ይኖራሉ። በእሽግ ውስጥ በአንድ እሽግ ከአንድ ሺ ወይም ከ800 ወይ ከ700 በላይ በተለያየ ቁጥር ነው ታሽጎ የሚቀመጡ። በአንድ ካርቶን ውስጥ ግን መስጫ ወረቀት ይሄ ከዛኛው ነገ መከፈት ሲገባ እንዴት እንደከፈቱ ለውጥ የሚያመጣውን በሁሉም መስማር ለህዝቡ ውጤታማ የሆነ ስራ ገዢ ፓርቲ ስላልሰራ ለውጥ የሚሰሩን ተቃዋሚ ፓርቲ ለመምረጥ ተዘጋጅቶ ባይዱበት ሁሉ ማንን ነው የምትመርጡት? ብሎ ሲያስፈራሩ ቤት ለቤት ወር ገዢ ፓርቲዎች እየዞሩ ናቸው። ማንን ነው የምትመርጡት? ንብን ምረጡ፣ ገዢ ፓርቲ ኢሕአዴግን ምረጡ እያሉ ስለሚያስገድዱ በዛ ሁሉ ከዲሞክራሲና ከሰብአዊ መብት አንጻር አካሄዳቸው ቢከረርም እኛ የፈለግነውን ነው የምንመርጠው የሚለውንም ሁሉ ግንዛቤው ውስጥ ወስዶ እናንተን አንመርጥም ብሉ ስለሚያስሩ፣ ስለሚገድሉ፣ ስለሚመቱ አሁን በዚህ ትናንትና ከኛ ከመድረክ ፓርቲ ከዚህ ወረዳም አንድ ተቀማጭ ወኪል ከሽርቆ ገፈርሶ ተመቷል። ሆስፒታል ሊተናል። ከዛ ገጠር ነው ከባሰም ምስራቅ በኩል ከሽርቆ ቀበሌ ማታ በቃሪዛ አምጥተን እዚ ፖሊስ ጣቢያ አስመዝግበን ሐኪም ቤት ሊተናል። ይሄ ሁሉ ምንድነው አሁን ህዝቡ በአጠቃላይ በሚሰሩ ስራ ሁሉ ገዢ ፓርቲ ኢህአዴግ አመኔታ ስለሌለው አንመርጥም ብሎ ዝምተን መርጧል። ቢናገሩ ያስራሉ፣ በፈጠራ ይከሳሉ፣ ይገላሉ። ከዚህ በፊት ሰው ሞቷል። እዚህ አካባቢ በሁለተኛ ዙር ምርጫ ላይ የዛንም የኔ ተወዳዳሪ ነበርኩኝ የፓርቲ ሊቀመንበርም ነኝ። የዛንም 92 ዓመት ምርጫ 97 ምርጫ በተለይ በ92 አራት ሰው ሞቷል፣ ረሽኗል ገላሁ ያለ ፍርድ ሰው ይሞተበት ኢህአዴግ መንግስት ያለ ፍርድ ህዝቡን የሚገልም አልወደድኩም፣ አልፈልግም ብሎ ዝምተን የሚመርጥ ከሆነ የግድ ተናገር የሚል ነው። ካልተናገረ የሚመታ ነው። በዚህ እንግዲህ ዝምተን መርጠናል። በዚህ ምርጫ ወረቀት ያውጡ የሚሰሩት መራጮች ሁሉ እነሱን እንደማይመርጥ አውቆ የግድ አጭበርብርን ቢሆን ሰርቀንም ቢሆን ነገ በሚደረገው ምርጫ ማለፍ አለብን ብለው እኔን ተንኮል የሚሰሩት እንግዲህ እስቲ እንነጋገርና የምታሸንፉ ይመስላችኋል? በሚገባ በጣም ህዝባችን የበሰለ በደንብ የተማረ ስለ ምርጫ ጠንቅቆ ከሁለተኛ ዙር አንስቶ እስከ ድረስ እየተወዳደረ በአካባቢ ምርጫ፣ በፌዴራል ደረጃ በሚደረገው ምርጫ አሸንፎም የሚያውቅ አካባቢ ስለሆነ በጣም ህዝቡ ደግሞ በፖለቲካ የበሰለ ህዝብ ስለሆነ ላይጠረ እናሸንፋለን። ህዝባችን ወስኖ ወስኖ ተቀመጠ ስለሆነ አድማጮች ሄኖክ ሰማ ጊዜር ይህንን አቤቱታ ይዞ ወደ ምርጫ ጣቢያ አስተባባሪዎች አምርቷል። የገዢውን ፓርቲ ተወዳዳሪዎች፣ እንዲሁም ተወካዮች የከተማ መስተዳድርና ባለስልጣናት ለማግኘት በተደጋጋሚ በአካል እና በስልክ ጭምር ከሾኔ እስከ አዲስ አበባ ያደረገው ሙከራ እስካሁን አልተሳካም። እንደተሳካ አስተያየታቸውም እንደደረሰን የምናቀርብ መሆኑን ግን ከወዲሁ ለመግለጽ እንወዳለን። በከንባታና ጠንባሮ እንዲሁም በአላባ የሚገኙ የድምጽ መስጫ ጣቢያዎችን የኖክተ ተዘዋውሮ ከተመለከተ በኋላ የምርጫ ቦርድ የድምጽ መስጫ አስተባባሪዎችን ያነጋገረው የድምጽ መስጫ ጣቢያዎቹ ከአንድ ቀን ቀደም ብሎ ያላቸውን ዝግጅነት አስመልክቶ የሰጡትን እኔ ስሜ ሻንኮ ኮስተር ይባላል። ይህ ምርጫ ጣቢያ የሙራሳ ቀበሌ የምርጫ ጣቢያ ነው። የምርጫ ጣቢያ ሃ ነው። ከዚህ ወጥረፈ ነገ ያው የሚደረገውን የምርጫ ስርዓት ለማን ለማለት ዛሬ ዝግጅቱን እያካሄድን ያለ ነው። በዚህ የምርጫ ጣቢያ የሚፎካከሩ ፓርቲዎች ተፎካካሪ ፓርቲዎች የትኞቹ ናቸው? መድረኮች ናቸው። በዚህ የምርጫ ጣቢያ ላይ የሚፎካከሩ ተፎካካሪዎች መድረክ ነው፣ ገዢው ፓርቲ ገዢው ፓርቲ ሁለቱ ናቸው። ነገ ጧት በ12 ሰዓት የ ድምጽ መራጮች የድምጽ መስጫ ካርዳቸውን ይዘው እዚህ በሚገኙ ጊዜ እንዴት አድርጋችሁ እንደምታስተባብሩ ይግለጹልኝ። ኦኬ ነገ ያው በቅድሚያ ያው በቅድሚያ በሰልፍ እናስይዛቸዋለን፣ በቅደም ተከተላቸው እንዳመጣጣቸው ማለት ነው። ተራ በተራ ወደ ውስጥ ከገቡ ወዲህ መዝገቢያው እንትን ቦታ ላይ ይመጣሉ። የመጡትን እንትን ካርድ ከተቀበልን በኋላ የሚሰጣቸውን ወረቀት ከተሰጠ በኋላ በቀጥታ ወደ ምስጢር ክፍል ይገባሉ። እስቲ እንዴት እንደሆነ አሁን የምንገኘው ጤና ጣቢያ ውስጥ ነው። ድንኳን ተጠሏል የተለያዩ ዴስኮች ይታዩኛል እንደገቡ የመዝገብ ሹም ይላል እዚህ ምንድን ነው የሚሰራው እዚህ ጋር የመዝገብ ሹሙ መጀመሪያ በመዝገባ ቀደም ሲል ካርድ የወሰደው ወሳጅ እዚህ መዝገብ ላይ ስሙ አለ እሺ በቀጥታ ካርዱን ከተቀበልን በኋላ በካርዱ ቁጥር እዚህ ላይ ያለውን ስድስት ቁጥር ላይ ከሆነ ስድስት ቁጥር ያለው እሱ ይዞ የመጣውን እዚህ ጋር እናደርግና በቀጣዩ ላይ ፍርማ እናስፈርመዋለን ፍርማ ካስፈረምነው በኋላ መምረጥ የሚገባውን መምረጥ እንዲችል ይሄ እንግዲህ ተመዘገቡበት ነው ተመዘገቡበት ነው ከዛ ቀጥለው ምን ያደርጋሉ አሁን በቀጥታ እዚህ ጋር ከመጡ በኋላ የድምጽ መስጫ ወረቀት ይቀበላሉ እዚህ ሲደርሱ ሲደርሱ የድምጽ መስጫ እዚህ ጋር ቀለሙን ይቀባል ከዛ በኋላ ቀለም የሚቀቡት ድምጽ መስጠታቸው እንዲረጋገጥ ቀለም ይቀባል ከዛ በመቀጠል ደግሞ እዚህ ጋር የድምጽ መስጫውን ወረቀት ይወስዳል ይህን ከወሰደ በኋላ እጩ ተወዳዳሪ እዚህ ጋር ወኪሎቻቸው ይቀመጣል ይወጣሉ። ይቀመጣሉ። ሁለት ወንበር ነው የሚታየው። ሁለት አር ይሄው የህዝብ ታዛቢዎች ታዛቢዎች እዚህ ጋር ይቀመጣሉ። እዚህ ጋር ተወዳዳሪ ይቀመጣል። ከዛ በኋላ በቀጥታ ይሄን እንደያዘ የምስጢር ቤት ነው ይሄ። ይሄ የምስጢር ቤት ነው። ይሄንን የምስጢር ቤት ያለምንን እንትን በነፃነት እዚህ ጠረጴዛ ይኖረዋል። በእርግጥ ተጠርፈ ይሆን አሁን አውጥተናት ነው። እዛ እዚህ ጋር መጥቶ የሚሰጠውን ምልክት ከሰጠ በኋላ አጥፎ በሚገባው ኮሮጆ ለማስቀመጥ ይወጣል። እዚህ ጋር ነው ድምጹን። ኮሮጆዎች አሁን ድምጽ የሚሰጥባቸው ኮሮጆዎች እዚህ የምርጫ ጣቢያ እንደዚሁም የምርጫ ማስኬ ማስኬጃ ቁሳቁሶች ደርሰዋቸዋል በወቅቱ። መቼ ነው የደረሰው? ከሳምንት በፊት። ምን እንደሚመስሉ ማየት ይቻላል ይቻላል። በምንድን ነው የሚቆለፈው? የድምጽ መስጫ ኮሮጆ ቁልፍ አለው የራሱ። እነዚህ ሁሉ ማቴሪያሎች ገብተውለታል። እነዚህ ቁልፎቹ ናቸው። ከዛ በኋላ እነዚህ ይፈታሉ። ቢጫው፣ አረንጓዴው ሁለቱን ዚፖች በአስራ ሁለት ሰዓት ጠዋት ላይ ሁለቱን ዚፖች አገናኝተን ምንዘጋበት ነው በመጀመሪያ ጠዋት ላይ ከዛ በኋላ ምርጫ ድምጹን ሰው ህዝቡ ከሰጠ በኋላ ከምሽቱ 12 ሰዓት ሲሆን ደግሞ እንትኑ ከላይ ያለው አንድ ዚፕ በብጫ ይዘጋ። ምክንያቱም ቆጠራው እስከሚጀመር ድረስ ማረፊያ ማለት ነው። ቀጥሎ እንትን ስንን ብጫው ተቆርጦ ድምጹ መቁጠር ሲጀመር ይሄኛው የቆረጥና ከእንደገና በምን ይቆለፋል። ተቆጥሮ በቃ ይቆለፍና ወደ ምርጫ ጣቢያ ወደ ቦርድ ድምጽ መሰብሰቢያ ቦታ ላይ የምንወስድ የሆነ በታበሩ ስለዚህ ሁሉም ተሟልቶላቸዋል። የድምጽ መስጫ ወረቀቶችም እዚህ ለተመዘገቡ መራጮች በሚበቃ መልኩ ደርሷቸዋል ማለት ነው 10% መጠባበቂያ ጭምር ካለው ቁጥር አሁንኛ ጋር 1376 መራጮችን የተመዘገቡት እየተመዘገቡት በዚህ መሰረት ተጠባባቂ ሊበላሽ የሚችል ወረቀቶች ድምፅ መስጫ ወረቀቶች ስላሉ ያንን ነገር ለማስተካከል አስር ፐርሰንት ጭማሪ የተሰጠ በጣም ነው ማመሰግነው።